ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ከጽዮን ግርማ ጋር አብረናችሁ እንጓዛለን። ሰላም፣ እንደምናመሻችሁ። በዛሬ ጋቢና ቪኦኤ ላይ ከሊቢያ ተነስተው በሜዲተራኒያን ባህር አቋርጠው ወደ ጣሊያን ለመግባት በጉዞ ላይ የነበሩና የተለያዩ ጉዞዎች ባጋጠሟቸው አደጋ የድረሱልኝ ጥሪ ያሰሙ 1500 በጣሊያን ባህር ላይ ጠባቂዎች አማካኝነት ህይወታቸው ተርፏል። ምዕራብ አፍሪቃ ሀገሮች የነበሩት ግን ወደ እስከ አራት መቶ የሚሆኑ አበሾች እንዳሉ ግን ትክክለኛ ቁጥሩ ይሄ ማለት ትንሽ ያስቸግራል። ህጻናቶችም አሉ፣ ሴቶችም አሉ፣ እርጉዞችም ነበሩ። አጀንሲያ አበሻ የሚባል ስደተኞችን የሚረዳ ቡድን የሚመሩት አባ ሙሴ ዘራይን በጋቢን አሳፍረናል። በሌላ በኩል ደግሞ በሊቢያ የትሪፖሊን የባህር ኃይል አቋር የሚቆጣጠረው ቡድን ከ1200 በላይ የሚሆኑ ወደ ጣሊያን ጉዞ የጀመሩ የባህር ላይ ስደተኞችን ይዞ ወደ ኋላ በመመለስ ወደ እስር ቤት አስገብቷቸዋል። ዝርዝሩን ይዘናል። ሌላኛው ዘገባችን ደግሞ የጦርነትን አሰቃቂ ሁኔታ ያሳየናል። ቤተሰቦቻቸው በተቀበረ ፈንጂ አደጋ ኑሯቸው የተመሰቃቀለ እናትንና ልጆች እንደዚሁም ባለቤታቸውን ታሪክ ኢትዮጵያውያንና ኤርትራውያን በዝግጅት ክፍላችን ሰምተው ባደረጉት ልገሳ ሕይወታቸው ተለውጧል። ታሪኩን ይዘናል። ተደሲተ ለኹ ብኣኻትኩም ተሓጒሳ ኣነ ፅቡቅ እየኒ ይኮ ዝዳ ፅቡቅ ኣለው ጥሜት የለን ሽግር የለን ህዝዳ ሻላኻትኩም በእናንተ በጣም ተደስቻ ኣሎ እኔ በጣም ደህና ነኝ፣ ልጆቹም ደህና ናቸው። ረሃብ የለም፣ ችግር የለም፣ ቆሻሻ የለም፣ ቅማል የለም። በጣም ጥሩ ነው ያሉት በልተን ጠግበናል። ለኢትዮጵያውያንና ለኤርትራውያን በጣም ደህናናቸው ናቸው ያሉት። በጣም አመስግነዋል። በሉና ንገሩልኝ። ዛሬ የሬጌ የሙዚቃ ንጉሥ ቦብ ማርሌ ልደት ነው። በእውነቱ እኔ ሲጀመር ኢትዮጵያዊ ነኝ ብሎ የክሌም ያደረገ ሰው ነው ሲቲዘን ራሱን። ከዛ አልፎ በአብ ዓለም ላይ በሙዚቃ ዓለምን የቀየረ ሰው ነው። መልካም ልደት ቦብ ማርሌ። ዘለቀ ገሰሰን ዛሬ በጋቢና አሳፍረናል፣ ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ያሉ የምሽቱን ዜናዎች ልናስደምጣችሁ ተመልሰን መጥተናል። ከሊቢያ ተነስተው በሜዲተራንያን ባህር አቋርጠው ወደ ጣሊያን ለመግባት በጉዞ ላይ የነበሩና ባጋጠማቸው አደጋ የደረሱልን ጥሪ ያሰሙ 1500 በጣሊያን ሰዎች በጣሊያን የባህር ላይ ጠባቂዎች አማካኝነት ህይወታቸው መትረፉን በስራው ላይ የተሰማሩ ገልጸዋል። በአንድ ጊዜ ሳይሆን በተደጋጋሚ የተደረጉ የድረስ ልኝ ጥሪ የተረፉ ናቸው። በሌላ በኩል ደግሞ በሊቢያ የትሪፖሊን የባህር ኃይል የሚቆጣጠረው ቡድን ከ1ሺ200 በላይ የሚሆኑ ወደ ጣሊያን ጉዞ የጀመሩ የባህር ላይ ስደተኞችን ይዞ ወደ ወደኋላ በመመለስ ወደ እስር ቤት አስገብቷቸዋል። ይህ የሆነውም ከሁለት ቀናት በፊት ባሳለፍ ነው፣ ቅዳሜና እሁድ ነው። በሁለቱም ተጓ ች ውስጥ ኢትዮጵያውያንና ኤርትራውያን ይገኙበታል። ከአፍጋኒስታኗ ዋና ከተማ ካቡል ከሚገኘው የጠቅላይ ፍርድ ቤት ህንጻ አቅራቢያ የፈንጂ ፈንድቶ አጥፍቶ ጠፊ እስካሁን በታወቀው ሀያ ሰዎች ሲገደሉ ሌሎች ቁጥራቸው አርባ የሚደርሱ ሰዎች መቁሰላቸውን የመንግስት ባለስልጣናት አስታወቁ። ከሟቾቹ አብዛኞቹ የፍርድ ቤቱ ሰራተኞች መሆናቸውም ተመልክቷል። ሁለት ሴቶችና አንዲት ሕጻንም በጥቃቱ መገደላቸው ተረጋግጧል። የአፍጋኑ ፕሬዝዳንት አሽራፍ ጋኒ ሰብአዊነት የጎደለውና ምሕረት የማይደረግለት ሲሉ ጥቃቱን አውግዘዋል። ድንገቱን አስመልክቶ ተጨማሪ መረጃዎች በመምጣት ላይ ቢሆኑም እስካሁን ለጥቃቱ ኃላፊነት የወሰደ ወገን የለም። የዩናይትድ ስቴትሱ የፌዴራል ከፍተኛ ፍርድ ቤት በዛሬው ዕለት ፕሬዚዳንት ዶናልድ ትራምፕ በሰባት የእስልምና ተከታይ ሀገሮች በሆኑ ሰዎች ላይ በጣሉት የጉዞ እቀባ ዙሪያ የሁለት ወገን የቃል መከራከሪያዎችን ይሰማል። ፕሬዚዳንቱ ያሳለፉት ይህ የእቀባ ትዕዛዝ ከሰባቱ የእስልምና ሀገሮች የሆኑ ሰዎችና የስደተኞች ወደ አሜሪካ የሚያደርጓቸውን ጉዞዎች የሚያግድ ነው። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ። ሌትስ ክሮስ ባውንደሪስ ቱጌዘር ቀዳሚ የጋቢና ጉዞአችን የሚሆነው ወደ ሜዲትራኒያን ባህር ነው። ከሊቢያ ተነስተው የሜዲትራኒያን ባህርን አቋርጠው ወደ ጣሊያን ለመግባት በጉዞ ላይ የነበሩና ባጋጠማቸው አደጋ የድረሱልኝ ጥሪ ያሰሙ 1500 በጣሊያን የባህር ላይ ጠባቂዎች አማካኝነት ሕይወታቸው መትረፉን በስራው የተሰማሩ ገልጸዋል። በአንድ ጊዜ ሳይሆን በተደጋጋሚ የተደረጉ የድረሱልን ጥሪ የተረፉት ናቸው ከላይ የጠቀስ ናቸው። በሌላ በኩል ደግሞ በሊቢያ የትሪፖሊን የባህር ኃይል የሚቆጣጠረው ቡድን ከ1200 በላይ የሚሆኑ ወደ ጣሊያን ጉዞ የጀመሩ የባህር ላይ ስደተኞችን ይዞ ወደ ኋላ በመመለስ ወደ እስር ቤት አስገብቷቸዋል የሚሉ ዘገባዎችም አሉ። ይህም የሆነው ከሁለት ቀናት በፊት ባሳለፍነው ቅዳሜና እሁድ ነው። በሁለቱም ተጓዦች ውስጥ ኢትዮጵያውያንና ኤርትራውያን ይገኙበታል። ጽዮን ግርማ በስዊትዘርላንድ በአፍሪካ ቀንድ ስደተኞች ዙሪያ የሚሰሩት አጀንሲያ አበሻ የተባለ ቡድን የሚመሩት አባ ሙሴ ዘራይን አነጋግራ ተከታዩን ዘግባለች። የተለያዩ የአፍሪካ ሀገር ስደተኞች ከሊቢያ ተነስተው ወደ ጣሊያን የሚያደርጉትን አስቸጋሪና ህይወት አስከፋይ የባህር ላይ ጉዞ አሁንም አላቋረጡም። ከፊታቸው ያሉ ተጓዦች የትኛውንም ያህል አደጋ እንደገጠማቸው ቢሰሙ የኋለኛዎቹ በብዛት ከፕላስቲክ በተሰሩ መርከብና ጀልባ እየተሳፈሩ ጉዞ ይቀጥላሉ። ባሳለፍነው ጥር 27 ቅዳሜና ጥር 28 እሁድ እለትም እንዲሁ በተመሳሳይ በባህር ላይ ጉዞ ሲያደርጉ ችግር የገጠማቸው አንድ ሺ አምስት መቶ የሚሆኑ ስደተኞች በጣሊያን የባህር ላይ ጠባቂዎች ሕይወታቸው ሊተርፍ ችሏል። ስለዚሁም ስለ ስደተኞች ሁኔታና ስለ ባህር ላይ ስደት የምትዘግበው ጄስፊን ማኬን ለአሜሪካ ድምጽ ስለ ሁኔታው ተናግራለች። አባ ሙሴ ዘራይ በስዊዘርላንድ የካቶሊክ ቄስ ናቸው። የአፍሪካ ቀንድ ስደተኞችን በማማከር እና ችግር ሲገጥማቸው ለሚመለከታቸው አካላት በማሳወቅ በዛ አካባቢ ያለውን ሁኔታ ተከታትሎ ይሰራሉ። ጣሊያን ከአደጋ ታደገቻቸው ስለተባሉት ስደተኞች ማንነት ያውቁ እንደሆነ ጠይቂያቸው ነበር። በብዛት ምዕራብ አፍሪካ ሀገሮች የነበሩት ግን ወደ እስከ አራት መቶ የሚሆኑ አበሾች እንዳሉ ግን ትክክለኛ ቁጥሩ ይሄ ማለት ትንሽ ያስቸግራል። ህጻናቶችም አሉ፣ ሴቶችም አሉ፣ እርጉዞችም ነበሩ። አባ ሙሴ ዘራይ ከዚሁ ጀልባ ላይ ከተወሰዱት የድረሱልኝ ጥሪዎች መካከል ለእርሳቸውም ተደውሎላቸው እንደነበር ገልጸው አደጋ ከሚያጋጥማቸው ምክንያቶች አንዱ ጀልባ ወይም መርከቦቹ የተሰሩት በጥሬ እቃ የማይረባ መሆኑን ከአቅማቸው በላይ መጫናቸውም እንደሆነ ተናግረዋል። ይዟቸው የሚመጡ መርከብ ወይ ደግሞ ጃልባ በብዛት ፕላስቲክ ናቸው። ስለዚህ ትንሽ ከተጓዙ በኋላ ችግር ይጀምራል። ለምን ከአቅማ በላይ ተጭና እንደምትመጣው ሞተሩ ይበላሻል። ደግሞ ትንሽ ማዕበል ካለ፣ በዚህ ሰዓት ደግሞ የባህሩ ሁኔታ በብዛት ማዕበል ስላለ ያን ሁሉ ሰው ጭና ያ ፕላስቲክ ጃልባ ብዙ ልትቋቋም አትችልም። ስለዚህ ወዲያው እርዳታ ያስፈልጋቸዋል። አሁን እነዚህ ሕይወታቸው የተረፈው የባህር ላይ ስደተኞች ወዴት እንደሚወሰዱ አባ ሙሴን ጠይቄያቸው ነበር። መጀመሪያ ወደ ትላልቅ መርከቦች ነው የሚጭኗቸው። ከብዙ ከሰበሰቡ በኋላ ወደ ደሴቱ፣ የጣሊያን ደሴት ሲቺሊያ ወደዛ ነው የሚያደርሷቸው። ከዛ ደግሞ እዛ ሰንተር የሬፊጂ ጥገኛ ጠያቂዎች የሚቀበሉባቸው ቦታዎች እዛ እያደርሷቸዋል። አባ ሙሴ እንዳሉት እነዚህ ስደተኞች የድረሱልኝ ጥሪያቸው ተሰምቶና ተሳክቶላቸው ህይወታቸው ተርፏል። በሌላ በኩል ደግሞ ሌሎች ስደተኞች ከሊቢያ ተነስተው ጉዞ ጀምረው ነበር የሊቢያ ሀይል ባህር ከአንድ ሺ ሁለት መቶ አካባቢ የሚሆኑ ስደተኞች በባህር ያሉ ይዛ ወደ ኋላ እንደተመለሱና በየተለያየ የሊቢያ እስር ቤቶች እንዳስገባች ነው የደረሰን። እንግዲህ ሄኖክ እንደሰማኸው አባ ሙሴ እንዳሉት እነዚህ ሊቢያ እና ጣሊያን ባደረጉት ስምምነት አማካኝነት ከሊቢያ ተወስደው እየሄዱ እያሉ መንገድ ላይ ወደ ኋላ ተመልሰው እስር ቤት ገብተዋል። ነገር ግን አባ ሙሴም እዚህ ጋር እንዳሉት ሊቢያ አሁን በተለያየት ነው የሚያቆዩቸው። ግን ስምምነቱስ ምንድን ነው? እሱን ተነጋግራችሁ ከሆነ ምክንያቱም ከዚህ በፊት ጣሊያን የሚገቡ ስደተኞች ስደተኛ ማቆያ ጣቢያ ውስጥ ተመዝግበው አሻራ ሰጥተው ይቆያሉ። በዛ አይነት መልኩ ነበረ የሚሰሩት። አዎ፣ አሁንም እንግዲህ አባ ሙሴ እንደጠቀሱት ጣሊያን የገቡት እንደዛ ነው የሚሆኑት። ስደተኛ ማቆያ ውስጥ ይገቡና ከዛ በኋላ ወዴት እንደሚወሰዱ ይደረጋል። እነዚህ ግን ገና ሳይሄዱ ባህር ላይ ነው የተያዙት፣ እና ወደ ጣሊያን ሳይሻገሩ ባህር ላይ ነው የተመለሱት። ወደ ተለያየ እስር ቤት ነው የገቡት። ከዛ በኋላ እጣ ፈንታቸው ምን እንደሚሆን አይታወቅም። እዛ ውስጥም ኢትዮጵያኖች አሉ፣ ኤርትራውያኖችም ጭምራሉ። ነገር ግን እነዚህ አሁን ይሄ ስምምነቱን የተባበሩት መንግሥታት ድርጅትም ይደግፈዋል ነው የሚሉት እሳቸው ምክንያቱም ወደ ስደተኞች ወደ ጣሊያን እንዳይመጡ ነገር ግን አሁን ሊቢያ ውስጥ ሌላ ችግር ስላለ ከቤንጋዚም የሚነሱ አለ። ይሄንን የትሪፖሊ ዓለም አቀፍ በዓለም አቀፍ ደረጃ የሚታወቅ የትሪፖሊ የባህር ላይ አድን ናቸው ይሄንን ስራ እየሰሩ ያሉት ማስቀረቱን። ነገር ግን በቤንጋዚም ሆነ በሌላ ወደቦች፣ ቁጥጥር በማይደረግባቸው ወደቦች እየተሻገሩ የሚመጡ አሉና በየቀኑ ቀጥሏል ነው የሚሉት። እንግዲህ የአውሮፓ ህብረት በተደጋጋሚ ከብራስልስ እየተነጋገሩ መሪዎችም በዛ ሰዎችን የሚያሸጋግሩ ጀልባዎችን ሊቢያ ድረስ እየሄዱ አሳዶ እስከ መያዝና እስከ ማጥፋት ድረስ የሚወስዱበት እርምጃን ስምምነት ላይ የደረሱበት ነው። በዚህ ዙሪያ እስኪ አስተያየቶቻችሁን ላኩልን። ፌስቡክ ላይ በቀጥታ ቪኦኤ አማሪክ የእናንተን አስተያየቶች እየወሰድን ነው። የጋቢና ጉዟችን ይቀጥላል። ጽዮን ቀጣዩ ታሪክ በጦርነት ያለፉ ሁለት ህዝቦችን በጎ ባህል የሚያሳይ ነው። በአንድ በኩል የጦርነትን አስከፊ መልክ፣ በሌላ በኩል ደግሞ ኢትዮጵያውያንና ኤርትራውያን የአንድም ቤተሰብ ሁኔታ ለመለወጥ በጋራ የሰሩት ስራ ነው። ግርማይ ገብሩ ነው ዘገባውን ያደረሰን። አዎ እንግዲህ ግርማይ ገብሩ ከአዲግራትና እዛ ትግራይ ክልል አካባቢ ያሉ ዘገባዎችን በስፋት እያደረሰን ነው የሚገኘው። አንዱም እንግዲህ ይሄ ዘገባው ነው። በፌስቡክ ላይ በጣም በርካታ ሰዎች ናቸው የተመለከቱት ዜናውን ከሰሙ በኋላ ነው አድማጮቻችን በኢትዮጵያም በኤርትራም ያሉ እነዚህም ቤተሰብ መርዳት አለብን ብለው የተነሱት። እስኪ ታሪኩን ከግርማ ይንስማ። ዛሬ እንግዲህ የአለፍ አለፍ እያለ የቴክኒክ ችግር ይገጥመናል። የምንሰራበት ሲስተም አንዳንድ ጊዜ እንደዚህ አይነት ችግር አለው እንግዲህ ይኖሩ የነበሩ ወደ ግርማ ይገብሩ አሁን ሰርቷል እያለን ነው። ሞክ ቢሊ ያቤሮ ወደ ግርማ ይገብሩ ዘገባ እንለፍ። አባወራው ጋሪ በፈረስ እየጎተቱ ነበር የሚተዳደሩት። ከእለታት አንድ ቀን የተቀበረ ፈንጅ ፈንድቶ ብዙ ሰዎች ላይ አደጋ ደረሰ። አባትየው እስከነ ልጃቸው በደረሰባቸው የፈንጅ አደጋ እሳቸው ሁለት ዓይናቸው ሲያጡ፣ ልጃቸው ደግሞ ዓይኑንና ጆሮውን ብቻ ሳይሆን አንደበቱም ተዘጋ። እናትየው ወይዘሮ መብራት ጽጋብ ማየት የተሰናቸው ባለቤታቸውን እንዲሁም ማየት መስማትና መናገር የማይችለውን ልጃቸው ይዘው ወደ አገራቸው ወደ ኢትዮጵያ መጥተው ትግራይ ክልል ውስጥ በአዲግራት ከተማ መኖር ጀመሩ። የዚህ ቤተሰብ ችግር በዚህ ብቻ አላበቃም። ወደ አገራቸው ከገቡም በኋላ ሌላ ልጃቸው በህመም ምክንያት እንዲሁ አይኑን ጆሮውንና አንደበቱን አጥቷል። ወይዘሮ መብራት ቂጣ እየጋገሩ ኩበት እየለቀሙ ቤተሰቦቻቸውን ያግዙ እንደነበር ያስታውሳሉ። አሁን ላይ ግን በከባድ የስኳር በሽታ ስለተጠቁ በአዲግራት ከተማ በቅዱስ ትልቻ መደራጃ ማዕከል መጠለያ ተሰጥቷቸው በአንዲት ጠባብ ቤት ባለቤታቸውና ልጆቻቸውን እየመሩ ውለው ያድራሉ። አይን የለን እዝን የለን አፍ የለን ስዒብ ካብኢድካ እንጀራሃብና አይን የለም ጆሮ የለም አፍ የለም እኔን በእጃቸውን ጎትተው ብቻ እንጀራ ስጭን፣ ውሃ ቀቢን፣ ወደ ሽንት ቤት አድርሽን ነው የሚሉኝ። እኔም ያለኝን እሰጣችኋለሁ፣ ወደ ሽንት ቤትም አደርሳችኋለሁ። እኔ ለራሴ በስኳር በሽታ ተጠቅቼ ከነሱ በላይ በጣም ተጎድቻለሁ። ካብኦም ወይዘሮ መብራት ጽጋብ አንደኛው በህመም ምክንያት ማየት መስማትና መናገር የማይችለውን ልጃቸው ይዘው ጥቁር አንበሳ ሆስፒታል ድረስ እንደተጓዙና ምንም መፍትሄ እንዳላገኙ ይናገራሉ። በዚሁ ችግር ውስጥ አንደኛው ልጃቸው ብርሃነ ገብረ ህይወት 30 ዓመቱ እስኪሞላው ድረስ እንዲሁም ሁለተኛው አጎስቲኖ ገብረ ህይወት 24 ዓመቱ እስኪደርስ ድረስ ይኸው ማየት የተሰናቸው ባለቤታቸውንም ጨምረው እስካሁን ድረስ ብቻቸውን ያስተዳድሯቸዋል። ንሕና ሌና እንተሓቀፍናዮም ሞት ክመፅ እዩ ኣይነብርን ኢና ተፀጊዖ ምንድሕ ክጠኒሑ እስካለን ድረስ አቅፈን እናቆያቸዋለን። ግን እኛም ነዋሪዎች አይደለንም። አንዱ ላይ ተጠግተው ከቆዩ ደህናም ችግር አልነበረውም። መንግስትስ ቢሆን ለምንድነው ዝም ብሎ የሚያየኝ? እኔ ከሞትኩኝ በኋላ ልጆቼ ምንድን ነው የሚሆኑት? አሁንስ መረረኝ። እኔ እንኳን ጠሉኋቸው፣ ጨነቀኝ። ለቁርስ የሚሆን የሚላስ የሚቀመስ ከሌለኝ ምንድን ነው የማበላቸው ብዬ ቁጭ ብዬ እጨነቃለሁ። ይህንን የወይዘሮ መብራት ቤተሰብ ችግር በአሜሪካ ድምፅ ሬዲዮ የትግርኛ ቋንቋ ዝግጅት ላይ ቀርበዋል። ዝግጅቱ ከቀረበ በኋላም በሁኔታው ክፉኛ ያዘኑት ኢትዮጵያውያንና ኤርትራውያን የገንዘብና የምግብ እርዳታ ለግሶላቸዋል። ወይዘሮ መብራት በተሰበሰበላቸው ስድስት መቶ ሺህ ብር በአሁኑ ሰዓት አዲግራት ከተማ ውስጥ በአምስት መቶ ሺህ ብር አምስት ክፍል ያለው የመኖሪያ ቤት ገዝተው ሰወስቱን ክፍል አከራይተው መኖር ጀምረዋል። በዚህም የወይዘሮ መብራት ጽጋብ ቤተሰብ የአሜሪካ ድምፅ ሬዲዮንና በመላው ዓለም የሚገኙት ያገዟቸው ኢትዮጵያውያንና ኤርትራውያንን ያመሰግናሉ። ተደሲተ ለኹ ብኣኻትኩም ተሓጒሳ ኣነ ጽቡቕ እየኒኮ ዚዳ ጽቡቕ ኣለው ጥሜት የለን ሽግር የለን ህዝዳ ሻላኻትኩም በእናንተ በጣም ተደስቻለሁ። እኔ በጣም ደህና ነኝ። ልጆቹም ደህና ናቸው። ረሃብ የለም፣ ችግር የለም፣ ቆሻሻ የለም፣ ቅማል የለም። በጣም ጥሩ ነው ያሉት። በልተን ጠግበናል። ለኢትዮጵያውያንና ለኤርትራውያን በጣም ደህና ናቸው ያሉት በጣም አመስግነዋል። በሉና ንገሩልኝ። ምስጋናዬ ወሰን የለውም። እናንተን ይዤ ክብርና ኩራት ተሰምቶኛል በልሉኝ ምስጋና ይወሰን የው ልናዓኻትኩም ሒዘ ከቢረ ኮሪዐ ምይቆ ተኸዲነ እኛም መልእክቱን አድርሰናል። ለአሜሪካ ድምፅ ግርማይ ገብሩ ከመቐለም። የጋቢና ጉዞዋችን ይቀጥላል ሰሞኑን ከረፍት የተመለሰ ረፍት ላይ የነበረው ዲጄ ፋጹ የጋቢና ዲጄ፣ እስቲ ግባ ተሳፈር። ዲጄ እንኳን ደህና መጣ። እንኳን ደህና መጣ። ለኔ ትከሻዬን ኃላፊነት ተሸከመ። ከረፍት አይመስልም ብለሳ እስኪ ተመልከቹ። ውደሳ ሲሆን በጣም ብዙ ነው። ለሳምንት ቀጣ አርገሻሻ እንዴት ነበር? ለማንኛውም ግን አድማጮች በጣም ስለናፈቁ እኔ አልተመቸዋቸውም። ተተኪ ዲጄያችን ደግሞ ዲጄ ሞክቤልም አንተን ተክቶ በጣም ብዙ ስራዎች ሲሰራልን የቆየው እናመሰግናለን። ሞክቤል ሲመርጥ ነበር ሙዚቃ። ለማንኛውም የመጣኸው ዛሬ የቦብ ማሌን ልደት ለማክበር ነው እንጂ እኛን ሰላም ለማለት ዛሬ። በልደቱ ነው እንግዲህ፣ በቦብ ማሌ ልደት ነው የመጣሁት። እንግዲህ የቦብ ማሌ ልደት ምክንያት በማድረግ ደግሞ ዘለቀ ገሰሰ ይባላል ከዚጊ ማሌና ከሜሎዲ ሜከርስ የቦብ ማሌ ልጆች ጋር ወደ አስር አመስ ሁለት ሙዚቃ ተጫውተዋል። ፕሮዲስ አርጓድ የእነሱን ሁለት አልበም ግራሚ ያሸነፈ አልበም ከእሱ ጋር ስቲ ስለ ቦማሌ ልደት ና ስለ ሁኔታው አውርተና የት ነው ዘለቀ ያለው? አሁን ዘለቀ ወደ ኢትዮጵያ ተመልሷል። አራት አምስት አመት ሆ አሁን ከኢትዮጵያውያን ድምፃያኖች ጋርም እየሰራ ነው አይደል? ከአንድ ወጣት ድምጻዊ ጋር አንድ ዘ ሰርቶ አንድ ሁለት ሰርቶ አሁን ሶስተኛ አልበሜንም ጨርሻለሁ በቅርቡ ይወጣል ብለዋል። እንግዲህ ሙሉ ኢንተርቪውን አዳምጡት። ሬጌ ላይ ታተኩራለህ እና ዛሬ ደግሞ እንግዲህ ሬጌ መሰረትም በለው በቃ ሬጌ በሱ ላይ የተመሰረተ ሮበርት ኔስታ ማርሌ በርዝዴ ነው ወይም የተወለደበት ቀን ነው፣ የንጉሱ የሬጌው ንጉስ። በማርሌን እንዴት ነው አንተ የምትገልጸው? በወብ በእውነቱ እኔ ሲጀመር ኢትዮጵያዊ ነኝ ብሎ የክሌም ያደረገ ሰው ነው፣ ሲሽቡን ራሱን ከዛ አልፎ በአብ አለም ላይ በሙዚቃ አለምን የቀየረ ሰው ነው። ሰውነት ስለ ሰብአዊ መብት፣ ስለ ነጻነት፣ ስለ አፍሪካ አንድነት፣ ስለ እኩልነት ይህን ሁሉ በሙዚቃ ወደ ህብረተሰቡ ያስተላለፈ ፋክት ታይም ማጋዚን ሳስታወስ ከሆነ በእነሱ ሚሌኒየም በፈረንጆች ሁለት ሺ አለምን አለም ላይ አለምን የቀየሩ ኢንዲቪጁዋልስ ባለፈው ሴንቸሪ ብለው ባለፈው መቶ አመት ተብሎ የተመረጠ ሰው ነው። እና ከዛ አልፎ ደግሞ በኢትዮጵያ ኢትዮጵያዊነቱን ኢትዮጵያን ያው የመንፈሳዊ ቤቱ መንፈሳዊ ሀገሩ አድርጎ ለመያዝ ለምን ኢትዮጵያ በነጻነት የኖረች የራሷ ታሪክ ያላት የራሷ ቋንቋ ያላት የመጀመሪያዋ ክርስቲያን ሀገር የሰው ተፈጥሮ የሰው ዘር የተገኘባት ሀገር ስለሆነች፣ በነጻነት መኖሯ፣ በተለይ ደግሞ የጥቁርን ህዝብ የአድዋ ድልን ለምሳሌ አሁን ያው የዓለም የጥቁር ህዝብ ታሪክ ሆነዋል። ያ ያ ሁሉ ገፍቷቸው እንግዲህ ባብ በእውነቱ ይሄንን ሁሉ ነገር አጠቃለሁ በሙዚቃው አድርጎ ያስተዋወቀ ሰው ነው። ኢትዮጵያንም በእውነት አሁን እዚህ የምናገራለሁ በሚዲያ ላይ ሀውልቱም ለምን ቆመ ብለው አንዳንድ ዜጎች ጠይቁ ኢትዮጵያ ውስጥ ይሄን ነው የምናስረዳው። በእውነት ኢትዮጵያ ጦርነት ላይ ድርቅ ላይ እንደዛ ብዙ ትርምስ ባለፈበት ሰላሳ አርባ ዓመት ውስጥ እሱ ዓለም ላይ የኢትዮጵያን ባንዲራ እያውለበለበ የታላቁ አፍሪካ በአርማ አድርጎ ነበር የሚያስተዋውቀው። ስለዚህ ከዛ ሁሉ አልፎ ግን የሙዚቃ ኢንዱስትሪውን ቀይሮታል። ወደ ሬቮሉሽን፣ ወደ ኮንሽስነስ ያስተላለፈ አፍሪካዊ ዘር ነው። እንግዲህ ለአንተ ግን አንድ ሙዚቃ ንገረኝ ብልህ፣ የትኛው ሙዚቃ ነው? በቃ የውስጥህን ስሜትህን ያወጣልህ። በቃ ሁሉ ጊዜ ከቦማሌ ሙዚቃዎች ውስጥ ያንተ ፐርሰናል ሙዚቃ ምንድን ነው? የትኛው ነው? ብዙ ናቸው። እውነት ብዙ ናቸው። አውቃለሁ ብዙ ናቸው። አዎ በጣም ከሁሉ አልፎ እንግዲህ ያሁን ሁሉ የምዘፍ ነው፣ ዌይቲን ቬን፣ ዌይቲን ቬን። የእኔ ፌቨረት ሙዚቃ እሱ ነው። ሁሉም ቃለ ለማን እንደዘፈነው እሱን ምንም አላውቅም። ንገረኝ። ምንም አላውቅም። ወይት ኢን ቬይን ዓለምን ሲዞር በጣም በፌመስ ሆኖ ዓለምን በተለይ አሜሪካ ሲዞር ብዙ የእሱ አድናቂዎች ነጮች ናቸው፣ ነጭ በሮች ናቸው። እና አፍሪካን አሜሪካኖች ታሪኩን እንደምታውቀው ሬጌን ወላ በኋላ በኋላ ነው ከሱ ካረፈ በኋላ መሰለኝ፣ እንዲያውም ይሄ ዳንስ ሆል ሲመጣ ነው። ሞሪስ መስማት የጀመሩት እና እየጠበኳችሁ ነው ብሎ እንደ ፍቅር አድርጎ ስለ ኑድልኝ እየጠበቅኩ ነው፣ እናንተ ነው። አዎ እንዴ፣ ብዙ ተጽፏል በዚህ ላይ። አዎ አይገርምም፣ አላውቀው ነበር። አዎ እንዴ፣ በዙ ተጽፏል በዚህ እና ጥቁር አሜሪካኖች ነው የዘፈነው። በፍቅር አስመስሎ እየጠበኳችሁ ነው አስመስሎ። አዎ አዎ። ምን ነው የታላችሁ ነው። በጣም ደስ ይላል። መጨረሻ ሳላነሳ እንግዲህ ደውዬልህ ሳላነሳ የማላልፈው አንድ ጥያቄ አለ። የቦማሌ ሀውልት እንግዲህ ኢትዮጵያ ውስጥ ወደ ኢምፔሪያል ሆቴል አካባቢ ቆመው ነበር። እኔ እያለሁ እንደውም ተጀምሮ ነው የወጣሁት። አሁን ደግሞ ሊነሳ ነው ከዛ ጋር የሚባል ነገር አለ። ስለዚህ ነገር አጠራ አድርገህ ብትነግረኝ ደስ ይለኛል። በጣም ጥሩ እኔ ያው ከስፖንሰሮቹ አንዱ ነን ለማቆም እሱን እኔ አቶ አዲስ ገሰሰ ታውቃለህ የሙዚክ ማኔጀር ወንድሜ እና አቶ አዋድ መሀመድ ያሊ ከባል ቤት ጓደኛችን ሆነን ነው ያቆም ነው። ብዙ ወጪ ወጥቶበታል። ምንድን ነው የሆነው? ያው ከተማዎችን እያደገች አዲስ አበባ አዲስ አበባ ውስጥ ሰማንያ ሶስት አደባባዮች አሉ ራውንድ ባውት እና በትራፊክ ጭንቅንቅ ምክንያት አንዳንዶቹ ሪዲዛይንድ ሆነው መንገድ ክሮስ ሮዶ ነው በላይት እንዲሆን ተደርገዋል። ኦልሬዲ የቦሌሚካ ኃይልም ተነስቶ አሁን በጣም ፍሎው እያደረገ ነው ትራፊክ በዛ ምክንያት ከተማው አስተዳደር ያው ይሄ ነገር ትንሽ ትራፊክ ጭንቅንቅ ስላለ አልተርናቲቭ ቦታ ፈልገን ተመካክረን ይነሳል ይቀየራል። ቦታው አደባባዩ እንደምታውቀው የተሰየመው በአስራ ዘጠኝ ዘጠና ሰባት በኢትዮጵያ ካሌንደር የቦብ ማርሌ ስልሳኛው ዓመት አፍሪካ ዩናይት የሚለውን ኮንሰርት አምጥተን ያኔ ነው የኢትዮጵያ መንግስት ደቦብ እንዴት ነው አንድ ቀሪ የሆነ ቅርስ የሆነ ነገር እናድርግ ብለው ነው ያ አደባባይ የተወሰነው። አሁን ትንሽ ካቆምነውም በኋላ ስናየው እውነትም ትራፊኩ በጣም ተጨናንቋል። ከገርጂ የሚመጣው ከሀያ ሁለት የሚመጣው የቦሌ መገናኛ እዛ ላይ ነው። ትንሽ ና የዲዛይንም ይሸዋለሁ ቀናሲ ከድሮም እና ያ እንዲቀየር አሁን ደብዳቤ አስገብቻለሁ ከንቲባው ጽህፈት ቤት፣ የአዲስ አበባ አስተዳደር ጽህፈት ቤት፣ መንገዶች አስተዳደር እና የአዲስ አበባ ቱሪዝም አስተዳደር አግብተናል። እነሱም ያሉን ምንድን ነው፣ ይህን ነገር ተመካክረን ሕዝብ ሰውም ገብተው ፎቶ ሊነሳ የሚችልበት ቦታ በጣም እንዲህ ያልተጨናነቀው ቦታ ሾርት ሊስት አድርገን እንሰጣችኋለን ተብለናል። እና ከዛ መርጣችሁ ተመካክረን። ስለዚህ እየጠበቃችሁ ነው፣ ቦታ እየጠበቃችሁ ነው፣ ተተኪ ቦታ እየጠበቅ ነው። ደብዳቤውን አሁን ካገባሁ እንዳስረከት ነው ስፒክ ፎሎ አፕ አለን እንጠብቃለን፣ ብለን እንግዲህ በሱ ደግሞ በሚዛወርበት ጊዜ ያወጣ ጠቃለ ትልቅ ለቱሪዝም ቢሆን ለታሪክም፣ በኪነ ጥበብ ቦታ ኢንተርናሽናል ሬኮግኒሽን ያለው ሰው ነውና በክብር እንደገና በትልቅ ኮንሰርት አድርገን እናቆመዋለን ብለን ተስፋ አለን። በጣም ጥሩ ወሬዎች ይነሳሉ። ሻሸመኔ ቢሆንስ ተብሎ ይሄ ምንድን ነው ሀሳቡ? እንግዲህ ከውጭ የሚመጡት ወደዛ ሚሄዱት ያው አዲስ አበባ አርፈው ነው። አይ አዲስ አበባ የአፍሪካ ዋና ቀ ማንም ሰው ወደ ሻሸመኔ የሚሄደው ትራቭለርም በአዲስ አበባ ነው የሚያልፈው፣ አይቶስ ነው የሚያልፈው። እና ብዙ ሰው እንዲያየው እድል የሚሰጠው አዲስ አበባ መሆኑ ነው እንደሚመስለን እና እዚህም ነው ይቀየራል የተባለው ቦታው። እንዲያውም ሞር ሰው ልጆቹን ይዞ ፋሚሊ ገብቶ ፎቶ ሊነሳበት የሚችልበት ሁሉ ኮንሲደርድ እየሆነ ነው። እንዲያውም ፐብሊክ ዲስከሽንም ይደረጋል ብለዋል ህዝቡ። ሳተፍ በጣም ጥሩ ሀሳብለስለዚህ ሀሳቤን አንስቻለሁ። ሀሳቤን አንስቻለሁ። ወሬውን ክሊን አልገ ነው አ አጥርተ ነው። በሙሉ በጣም ደስ ይላል። ዘለቀ እንግዲህ አመሰግናለሁ ለዛሬው። How good and how pleasant it is. ምሽቱ የጋቢና ዝግጅታችን በዚሁ ተጠናቋል። በዚህ በስቱዲዮ ስናስተናግድ አብረናቸው ያመሸ ነው ሄኖክ ሰማ ግዜርና ጽዮን ግርማንን በፌስቡክ አስተያየቶቻቸውን ስጡን። በዚህ በጀመር ነው የቦብ ማርሊ ሙዚቃ ይሆናል የምንሰናበተው። መልካም ልደት ባብ ሙዚቃ ወደ እናንተ መልካም ምሽት